በትግራይ ክልል ይካሄዳል በተባለው ምርጫ ለመሳተፍ አምስት የፖለቲካ ፓርቲዎች መመዝገባቸው ተገልጿል። በተጨማሪም አስራ አንድ የግል ተወዳዳሪዎች መመዝገባቸውን ክልሉ ያቋቋመው የምርጫ ኮሚሽን አስታውቋል። ኮሚሽኑ በምርጫው መሳተፍ ለሚፈልጉ ፓርቲዎችና ግለሰቦች ያካሄደው የሶስት ቀናት ምዝገባ ትናንት ማምሻውን ተጠናቋል። ሙሉጌታ አጽብሃ ከመቀለ ተጨማሪ አለው። ከሐምሌ 21 እስከ ሐምሌ 23 2012 ለተከታታይ ሶስት ቀናት በትግራይ ክልል በሚካሄደው ምርጫ መሳተፍ የሚፈልጉ ግለሰቦችና የፖለቲካ ፓርቲዎች እንዲመዘገቡ የትግራይ ክልል ምርጫ ኮሚሽን ባቀረበው ጥሪ መሰረት ምዝገባ ተካሂዷል። በዚህ መሰረትም በምርጫው ለመወዳደር ፍላጎት እንዳላቸው ገልጸው የተመዘገቡ የፖለቲካ ፓርቲዎች ህዝባዊ ወያነ ሀርነት ትግራይ፣ ሳልሳይ ወያነት ትግራይ፣ ብሔራዊ ባይቶ አባይ ትግራይ፣ ባይቶ ሆና፣ የትግራይ ነጻነት ፓርቲ እና አሲምባ ዲሞክራሲያዊ ፓርቲ ናቸው። በተጨማሪም 11 የግል ተወዳዳሪዎች የተመዘገቡ ሲሆን በትግራይ የምርጫ ህግ መሰረት እነዚህ የግል ተወዳዳሪዎች እስከ ሐምሌ 30 ድጋፍ ሊያሰባስቡ ይገባል። አካል ጉዳተኞች የ750 ሰው ጉዳት የሌላቸው ደግሞ የሰው ድጋፍ ሊያገኙ ይገባል። የክልሉ የምርጫ ኮሚሽን ኮሚሽነር ሙሉወር ኪዳነ ማርያም የመራጮች ምዝገባና ምርጫ የሚደረግለት ዕለት የተወሰነ መሆኑን በመግለጽ በቅርቡ ይፋ ይደረጋል ሲሉ ተናግረዋል። የምርጫ ሂደት ማስፈጸምን የፖለቲካ ፓርቲዎች ምዝገባ ስልጣን የተሰጠው ለሀገራዊ ምርጫ ቦርድ መሆኑ ይገለጻል። ሂደታችሁ ይህ ህገ መንግስታዊ ነው የሚሉ አሉ፣ ምላሻችሁ ምንድን ነው ተብለው ኮሚሽነር ሙሉወርቅ ሲመልሱ የትግራይ ክልል ከፍተኛ ስልጣን ያለው የክልሉ ምክር ቤት ያቋቋመው ኮሚሽን ነው። ምክር ቤት ወሰነ ማለት ደግሞ ህዝብ ወሰነ ማለት ነው ብለዋል። ትክክል ነው ወይም አይደለም ለማለት ደግሞ የፖለቲካ ክርክር ነው የሚሆነው ሲሉ ምላሽ ሰጥተዋል። የትግራይ ምክር ቤት ወሰነው ማለት የትግራይ ህዝብ ፍላጎት ነው ማለት ነው። ስለዚህ ፓርቲ ተቃውሞ አልተቃወሞ ኢፌክት የለውም። የትግራይ ህዝብ ወኪሎች የተስማሙበት ከሆነ ትግራይ ውስጥ የሚንቀሳቀስ የፖለቲካ ፓርቲዎችም ይህንን ተዘጋጅተናል የሚል መሳተፍ መብተው አላቸው። በሰባት ዞኖች ምርጫ የሚያስፈጽሙ በየዞኑ ሶስት ሰዎች መመረጣቸው ገልጸው ምርጫው በ2670 የምርጫ ጣቢያዎችም ይፈጸማል ብለዋል። በዚህ ምርጫ አምስት ወንበሮች የኢሮብና ኩናማ ብሔረሰቦች በልዩ ሁኔታ ተጨምሮ ለ165 የክልል ምክር ቤት ወንበር ነው ምርጫ የሚካሄደው ብለዋል። ኮሚሽነር ምሉወርቅ ለምርጫ የሚወዳደሩ ፓርቲዎች የጊዜ ሰሌዳ ወጥቶላቸው በፖሊሲያቸው ላይ ክርክር ያደርጋሉ ብለዋል። በምርጫ ለመሳተፍ ከተመዘገቡ በትግራይ ክልል ከሚንቀሳቀሱ ፓርቲዎች መካከል አንዱ ባይቶና ነው። የፓርቲው የህዝብ ግንኙነት ኃላፊ አቶ ክንፈ ገብርኤል ገብረ ዮሐንስ ፓርቲያቸው የሚያሰራ ሁኔታ ባይኖርም በክልሉ ህጋዊ መንግስት እንዲኖር በምርጫ ይሳተፋል ብለዋል። ባይቶና ማዕከላዊ ኮሚቴ በጀት አጽድቆ እዩ የባይቶና ማዕከላዊ ኮሚቴ ለምርጫው በጀት አጽድቋል። እንዲሁም በሁሉም የ38 የምርጫ ወረዳዎች ይሳተፋል የሚሳተፉ አባላቱ መልምለዋል። የፓርቲያችን የአደረጃጀት ክፍልም በሁሉም የክልሉ አካባቢዎች በመንቀሳቀስ በምርጫ ጣቢያዎች የፓርቲው ምርጫ የሚከታተሉም በመመልመል ይገኛል ነው ያሉት። የሳልሳይ ወያነ ፓርቲ የህዝብ ግንኙነት ኃላፊ አቶ ክንፈ ሀድሽ በበኩላቸው ፓርቲያቸው ለምርጫ የሚያስፈልጉ ዝግጅቶች እያጠናቀቀ መሆኑ ተናግረዋል። ብዙ ችግሮች ነው እያጋጠምን ያሉ። በገዢ ፓርቲ ካሄደው ተከታታይ የሆነ ስም የማጠልሸት ተግባር አለ። ሁለተኛ ደግሞ በትግራይ ውስጥ ያሉ ሚዲያዎች ተፎካካሪ ፓርቲዎች በእኩል የሚያስተናግዱ አይደሉም። ኦልሞስት አያስተናግዱም ማለት ይቻላል። ሁለተኛ ደግሞ አጠቃላይ በትግራይ ውስጥ ያለ የፖለቲካ ኢንቫይሮንመንት እኛ ተፎካካሪ ፓርቲዎች ባለን ሀሳብ ልክ ባለን አቅም ልክ እንድንጓዝ ፖለቲካ እንድንሰራ የሚያስችል አይደለም። ሆኖም ግን ህዝባችን የመምረጥ መብቱ ያለ ነው እንጂ። የምርጫ የፖለቲካ አጠቃላይ በትግራይ ክልል ላይ ትኩረት አድርገው የሚንቀሳቀሱ አረና ትግራይና የትግራይ ዲሞክራሲያዊ ፓርቲ እንዲሁም የትግራይ ብልጽግና ክልሉ ሊያካሂደው ያቀደው ምርጫ ሕገወጥ እንደሆነ ሲገልጹ ቆይተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም